የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25ና 31 ሜትር ባንዶች ዘወትር በየቀኑ ከ3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። የአፍሪካ ማንነቱ በጣም የተቀበለ ሰው ነበር እና ራሱን በኢትዮጵያ ብቻ ሳይሆን እንደ አፍሪካዊ አድርጎ ስለሚያዩ ለሱ ይሄ ክፍፍል የአህጉሩ መጎዳት አድርጎ ስላየው። ሌላው ደግሞ ይሄ ይሄ ሰው አግባባት የእሱን ሀሳብ ሰው እንዲቀበለው ማድረግ በጣም ችሎታ ነበረው። ክቡር አቶ ከተማ ልዩ ከሚያደርጋቸው አንዱ ትልቁ ነገር በዛ ዘመን ግርማዊነታቸው በጣም ይፈሩ ነበረ ነገር ግን ክቡር አቶ ከተማ ይፍሩ የማይስማሙበትን ነገር በአክብሮት በደብዳቤ ሁሉ ያቀርቡ ነበር ለግርማዊነታቸው በአፍሪቃ አንድነት ምስረታ ጥንስስና የኢትዮጵያን የውጭ ጉዳይ ፖሊሲ በመቅረጹ ረገድ አይነተኛ ስራ ከሰሩ ጥቂቶች ውስጥ አንዱ ናቸው እውቁ ዲፕሎማት ከተማ ይፍሩ የሀገርንም የአህጉሪቱንም ጥቅሞች የሚያስጠብቁ ብልሃቶችና ብርቱ ጥረት ያልተለያቸው ዲፕሎማሲያዊ ሥራዎቻቸው ሁነኛ ስፍራ ይሰጣቸዋል። ከመጽሐፉ ደራሲ አቶ መኮንን ከተማና ከሌላው እንግዳችን አቶ ሳምሶን ደምሴ ጋር ካደረግነው ውይይት የተወሰደ ነው። ሙሉ ውይይታችን የሰዓቱን የዓለም ዜና ተከትሎ ይቀርባል። በቅርቡ ከዚህ ዓለም በሞት የተለየ የአንድ አንጋፋ የሥነ ጥበብ ሰው ሕይወትና ሥራም እንዘከራለን። ከእናት አባቱ አልፎ ደግሞ አያቶቹም እራሳቸው አብዛኛውን እድሜያቸውን ጊዜ ውጭ ሀገር ያሳለፉ ናቸው። የሐኪም ወርቅነህ የልጅ ልጅ ነው እሱ። ሐኪም ወርቅነህ በሁለት ዓመት እድሜያቸው ነው ቃልኪን የሚባል ብሪቲሽ ኦፊሰር ይዟቸው ሄዶ ወደ እንግሊዝ ሀገር አዶፕት አድርገው እዚያ ነው ያደጉ ሁሉ ጊዜ ከዘመድ ከጓደኞች ጋር የሚጣላው ምንድን ነው ሁሉ ሰው እኩል ነው፣ ሁላችንም አንድ ነን። አንድ ሰው ሲቸገር ሁላችንም ነው የምንቸገረው የሚል አይነት አስተሳሰብ ነበረው። ሚካኤል ገብርኤል ቴድሮስ ነው ባለ ታሪኩ። ሕይወትና ሥራውን የሚነግሩን ሦስት እንግዶች ጋብዘናል። የዚህም ሙሉ ዝግጅት ቆየት ብሎ ይቀርባል። ንጉሴ አክሊሉ በአዲስ አበባ መስኮቱ በአዲስ ዓመት ለዛ ያሰናዳው ቅንብር፣ በታሪክ ማስታወሻው ድፍን ምዕተ ዓመት የውኃ ልዮች ተጉዞ 1916 ዓ ም የኢትዮጵያን ዘመናዊ ትምህርት ጅማሮ ታሪክ ያነሳሳል። እሁድ መስከረም 6 2016 ዓ ም የአዲሱን ዓመት የመጀመሪያ ዝግጅታችንን ይዘን ቀርበናል። ፈተና በበዛበት ዓመት ሁሉን አልፋችሁ እንኳንም በሰላም ከዛሬዋ ዕለት አደረሳችሁ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ሰዓት ገምቱ እንዳልቀራችሁት። ባልደረባዬ ቆንጅት ታዬ በእረፍት ምክንያት ዛሬ በዝግጅታችን የለችም። ከሰዓቱ የዓለም ዜና በኋላ አመልሳለሁ። dat te do ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የአልሸባብ ታጣቂዎች ዛሬ እሁድ ጧት በሶማሊያ ደቡብ ምዕራብ ግዛት በኩል በአጀብ ይሄዱ በነበሩ የጭነት ተሽከርካሪዎች ወይም ኮንቮይ ላይ የደፈጣ ጥቃት ማድረሳቸውን የሶማሊያ ባለስልጣናት አስታወቁ። የደፈጣው ጥቃት ያነጣጠረው በሁለት የተሽከርካሪ ቡድኖች ላይ ሲሆን አንደኛው ከሶማሊያ የይድ ከተማ ወደ ዋጅድ፣ ሁለተኛው ደግሞ ከኤልባርዶ ወደ ሁደር ከተማ ሲጓዝ እንደነበር ተገልጸዋል። ማንነታቸው እንዳይገለጽ የፈለጉ የሶማሌ ክልል ባለስልጣን ለቪኦኤ እንደተናገሩት ጥቃቱ በጦር ሰፈሩ ለሚገኙ የኢትዮጵያ ወታደሮች የተላኩ ወታደራዊ ቁሳቁሶችን በሚያጅቡ ወታደሮች ላይ ያነጣጠረ መሆኑን ተናግረዋል። ወታደሮቹ ደፈጣውን ያከሸፉ ሲሆን በተደረገው የተኩስ ልውውጥ አማጺዎቹ ሐምሳ የሚደርሱ ተዋጊዎችን ያጡ መሆኑን ባለስልጣናቱ አስታውቀዋል። በሱዳኑ ጦርነት የካርቱም ህንፃዎች እየጋዩ ነው። ስድስተኛ ወሩን በያዘው ውጊያ የሱዳን ፈጥኖ ደራሽ ኃይሎች ለሁለት ተከታታይ ቀናት ካርቱም በሚገኘው የጦር ኃይሉ ዋና መስሪያ ቤት ላይ በከፈቱት ጥቃት ዛሬ እሁድ የእሳት ቃጠሎ መታየቱን ነዋሪዎች ተናገሩ። ዛሬም ውጊያው በሱዳን ጦር ኃይሎች ዋና መምሪያ ዙሪያ በተለያዩ የጦር መሳሪያዎች የተካሄደ መሆኑን እማኞች ከሱዳን ከተማ ካርቱም ለኤኤፍፒ ተናግረዋል። ከካርቱም 350 ኪሎ ሜትር ርቀቶች ላይ በምትገኘው ኢልኦቤድ ከተማ ሌላ ውጊያ እየተካሄደ መሆኑ ተዘግቧል። በአገሪቱ ጦር ኃይሎችና ፈጥኖ ደራሽ ጦር መካከል ትናንት ቅዳሜ ካርቱም ውስጥ ሲካሄድ በዋለው ውጊያ በርካታ ህንፃዎች መጋየታቸውን ዘገባው አመልክቷል። በካርቱም ብዙ ህዝብ በሚኖርባቸው መንደሮች የሚካሄደውን የማያቋርጥ የአየር ድብደባ፣ የመድፍ ተኩስና የጎዳና ላይ ጦርነት የሸሹ 28 ሚሊየን ሰዎችን ጨምሮ ከአምስት ሚሊዮን በላይ ሰዎች መፈናቀላቸው ተመልክተዋል። ጦርነት ከተቀሰቀሰበት መያዝ አውራ አንስቶ እስካሁን 7500 ሰዎች መሞታቸውን መረጃዎች ያሳያሉ። የተባበሩት መንግስታት ጉባኤ የዌስት ባንክ ከተማ በሆነችው ጥንታዊቷ ኢያሪኮ የሚገኙ ፍርስራሾችን በፍልስጤም የዓለም ቅርስ ሆነው እንዲመዘገቡ ድምፅ ሰጠ። ዛሬ እሁድ የተላለፈው ውሳኔ ግዛቱን የምትቆጣጠረውና ለፍልስጤም ህልውና እውቅና የማትሰጠው እስራኤልን ሳያስቆጣ እንደማይቀር ተገምቷል። ኢያሪኮ በዓለም እጅግ ጥንታዊ ከሆኑ ህያው ከተሞች መካከል አንዷ ናት። ከተማ ይቱ እስራኤል በኃይል በተቆጣጠረችው የዌስት ባንክ ውስጥ የምትገኝ ቢሆንም የዓለም አቀፍ እውቅና ባለው የፍልስጤም አስተዳደር ስር የምትተዳደር መሆኑ በአሶሲየትድ ፕሬስ ዘገባ ተጠቅሷል። በቅርስነት የተመዘገበው የቴል ኤስ ሱልጣን ክርስቶስ ልደት በፊት በዘጠነኛው ሺህ ዓመት ዓለም ወይም ሚሊኒየም የነበሩ ፍርስራሾችን የያዘ ታሪካዊ ስፍራ ነው። ውሳኔው የተሰጠው በዩኔስኮ አስተባባሪነት ሳውዲ አረቢያ ሪያድ ውስጥ በተሰበሰበው የዓለም ቅርስ ኮሚቴ መሆኑን ዘገባው አመልክቷል። ዘመናዊቷ የኢያሪኮ ከተማ በታሪካዊ ቦታዎችና ለሙት ባህር ወይም ዴድ ሲ ባላት ቅርበት ምክንያት ለፍልስጤም ግዛቶች ትልቅ የቱሪዝም መስህብ መሆኗ ተመልክተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በዩክሬን ለረዥም ጊዜ ለሚቆየው ጦርነት ራሳችንን ማዘጋጀት አለብን ሲሉ የኔቶ ዋና ጸሐፊ ጄን ስቶልተንበርግ ዛሬ እሁድ ተናገሩ። ዋና ጸሐፊው በጀርመን ፈንኬ ለተባለው ቡድን የህትመት ሚዲያ በሰጡት ቃለ ምልልስ አብዛኞቹ ጦርነቶች መጀመሪያ ከተጠበቀው ጊዜ በላይ ለረዥም ጊዜ ይቆያሉ ብለዋል። በሌላም በኩል ዩክሬን ዛሬ ማለዳው ላይ ክሬሚያና ሞስኮ ላይ የድሮን ጥቃት አካሂዳለች። የክሬሚያ ባለስልጣናት የድሮን ጥቃቱ አንድ የነዳጅ ማጠላቀሚያ ታንኳ በመምታት የእሳት ቃጥሎ ማድረሱም ተናግረዋል። ወደ ሞስኮ የተላኩ ድሮኖች የከተማይቱን የአየር ትራፊክ መቆጣጠሪያ ስርዓት ማወካቸው ተነግረዋል። በጦርነቱ ወቅት የሮማው ካቶሊክ ቤተ ክርስቲያን ሊቀጳጳስ የነበሩት አቡነ ፒዮስ 12ኛ የናዚን የአይሁዶችን ዘር ማጥፋት ወይም ሆሎከስት ሙከራ እቅድ እንደ ሮፓ አቆጣጠር በ1942 ያውቁ እንደነበር በቫቲካን ቤተ መዘክር የተገኘው ደብዳቤ አመለከተ። ይህ በወቅቱ ስለ ጉዳዩ ግልጽና በቂ መረጃ አልነበረኝም ከሚለው የቤተ ክርስቲያኑ አቋም ጋር የሚጋጭ መሆኑ ተመልክተዋል። ለሊቀ ጳጳሱ የተላከው ደብዳቤ የተጻፈውን ለኢሮፓ አቆጣጠር ታህሳስ 14 በ1942 የናዚን ድርጊት ይቃወሙ በነበሩ ጀርመናዊው ካህን ሎተር ካኒንግ መሆኑን በሮይተር ዘገባ ተገልጿል። ደብዳቤው በየዕለቱ ወደ ስድስት ሺህ የሚደርሱ ፖላንዳውያንና አይሁዶች ኤሴንስ ፍራንሰስ በተባለው ማቃጠያ በቤልዜክ ማጎሪያ ካምፕ ውስጥ ይገደሉ እንደነበር ይገልጻል። በሊቀ ጳጳሱ የግል ጸሐፊ በኩል የተላከውን ደብዳቤ ያገኙት የቤተ መዘክር ባለሙያ ጂኦቫኒ ኮኮ፣ ቫቲካን ደብዳቤው በወቅቱ በማጎሪያ ካምፖች ውስጥ ይካሄዱ ስለነበሩ ግፎችና ግድያዎች በግልጽ ታውቅ እንደነበር ያረጋግጣል ብለዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የእሑድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። በድጋሚ ጤና ይስጥልኝ። ሰላም እንደምናመሻችሁ ክብራትና ክብራን አድማጮቻችን እሁድ መስከረም 6 2016 ዓ ም እንኳንም ለአዲሱ ዓመት 2016 በሰላም አደረሳችሁ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። በመግቢያ የጠቆም እንዳደረግኩት ባልደረባዬ ቆንጅት ይታየ በእረፍት ምክንያት ዛሬ በዝግጅታችን የለችም። እረፍቷን አጠናቃ እስክትመለስም ለመጪው ጥቂት የራዲዮ መጽሔቶች አትኖርም። እስክትመለስም ድምጿ መናፈቃችሁ አይቀርም። ለሁሉም አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። የምዬን ቁጣጣሽ ተነሳች ግዷን በቀረቻት ጉልበት እጇን እቅፍ አርጋ የነገ ኑሮዋን የምትደግምበት አዲስ ቀን ፍለጋ ምጥን ግጥም ላፍ ምጥም እንዲሉ እቁ ገጣሚ ታገል ሰይፉ የልቤ ክረምቱ የተመረጡና ነባር ግጥሞች በሚል በ2014 ዓ ም ካሳተማት የግጥም መድብል ባገኘናትና የሳምንቱም ምርጥ ባደረግናት የምየ እንቁጣጣሽ በተሰኘችው ምጥን ግጥም ዝግጅታችንን ጀምረናል። ታገል ሰይፉን ለግጥሙ እናመሰግናለን። In <laughs> <laughs> ቀዳሚው ቅንብራችን ባለፈው የአመቱ መጨረሻ የራዲዮ መጽሔት ዝግጅታችን አስተዋውቀን ለአዲስ ዓመት መጀመሪያ ያቆየነው ነው። በአፍሪቃ አንድነት ድርጅት ምስረታ ጥንስስና የኢትዮጵያን የውጭ ፖሊሲ በመቅረጹ ረገድ አይነተኛ ስራ ከሰሩ ጥቂቶች ውስጥ አንዱ የሆኑትን እውቁን አፍሪካዊ ዲፕሎማት ክንውን ይመለከታል። እንደ ሀገር የኢትዮጵያን አለፍ ብሎም የአህጉሪቱን ጥቅሞች የሚያስጠብቁ ብልሃቶችና ብርቱ ጥረት ያልተለያቸው የዲፕሎማሲ ሥራዎቻቸው በታሪክ ሁነኛ ስፍራም ይሰጣቸዋል። ከተማ ይፍሩ አብዛኞቹ የአፍሪቃ አገሮች ገና ነፃነታቸውን ባገኙ ማግስት እንዲሁም የአህጉሪቱ ተሰሚነት ብዙም ባልጎለበተበት ዘመን እውን ያደረጉት ይህ ክንውን ይበልጥ ትኩረትም ተቸሮታል። ሕይወትና ሥራዎቻቸውን የሚያስተዋውቀውና በልጃቸው በአቶ መኮንን ከተማ የተጻፈው አዲስ መጽሐፍ በአንድ በኩል የአባቱን ግለ ታሪክ በእኩል ደረጃ ደግሞ የአህጉር አቀፉን የፓን አፍሪካኒዝም እንቅስቃሴና ሌሎች በርካታ ዲፕሎማሲያዊ ሥራዎች ጭምር ይፈትሻል። የመጽሐፉን ደራሲ አቶ መኮንን ከተማንና የመጽሐፉን ሥራ ለዓመታት ሲከታተል የነበረና በምረቃው ዕለትም ውይይቱን የመራውን አቶ ሳምሶን ደምሴ ተፈራን ጋብዘናል። ወደ ውይይቱ እንዝለቅ። በቅድሚያ ለጊዜያቸው አመሰግናለሁ እንግዶቼ አቶ መኮንን ከተማ፣ አቶ ሳምሶን ደምሴ፣ እንኳን ደህና መጣችሁ ወደ ዝግጅግ ክፍላችን። እንኳን በደህና ከተማ ይፍሩ የሰላም የእድገትና የአፍሪቃ አንድነት ባለድል ጀግና ይላል በእንግሊዝኛ የጻፍከው መጽሐፍ አቶ መኮንን የአፍሪካ አንድነት ምስረታና የኢትዮጵያ የውጭ ፖሊሲ የለውጥ ሂደቱንም ይመለከታል። ከዋናው ነገር ብንነሳ በቅርቡ ነው ለንባብ የበቃው፣ ብዙዎች እጅም አልደረሰ ይሆናልና የአባትህን የሕይወት ታሪክ ጥሩ አድርጎ የሚያሳይ መጽሐፍ ነው። ዝርዝሩን እናነሳለን። እንዴት ተጻፈ? ለምን ተጻፈ? መኮንን፣ መነሻ እንግዲህ ሶስት ምክንያት አለኝ። አንደኛው ያው እሱ እስር ቤት ሆኖ ማስታወሻ የጻፈው ነበርና ሀብትን ምንም ባልተወላቸው አንድ ቀን ቱሩ ስሜ ይኮራሉ ነበር። ይሄ እንደው እናመሰግናለን ለማለት ህይወት እንዳይኖሩ እንደ እሱን ለማሳየት ሁለተኛ፣ ሁ እንደምታውቀው እዚህ መጽሐፍ ላይ እንግዲህ ብዙ ነገር አለ። የሰራው ለእኛ አይደለም የሰራው ለቤተሰቡ፣ ለአገሩ ኢትዮጵያ እና ለአህጉሩ አፍሪካ ስለሰራ ይሄኔ ታሪክ አይደለም ይህን ማካፈላለብ ማለት ነው። ሶስተኛ ደግሞ ምሳሌ ይሆናል ለማለት ነው፣ ለኢትዮጵያ ወጣቶች፣ ለአፍሪካ ወጣቶች አንድ ልጅ ከጋራ ሙለታ ተነስቶ ሁሉ ማበረከት ከቻለ ዛሬ ጊዜ ብዙ ነገር መስራት ይቻላል የሚል ነው። ሌላው ደግሞ ይሄ የአፍሪካ ማለት ነው። ያንን እነዚህ ወጣቶችን በጣም ያስተበራል። ለዛ ነው ያነሳሰል። ግሩም መነሻህን ጨረፍ ካደረግን ከሶስት መቶ ሰባ ገጾች በላይ ያሉት ዳጎስ ያለ መጽሐፍ ነው። በርካታ ታሪኮችን ይነካካል። አንዳንዶቹን ጎላጎላ ያሉትን እናነሳሳለን። ሌላው የውይይት ተሳታፊ አቶ ሳምሶን፣ ይሄ መጽሐፍ እዚህ ዋሽንግተን ዲሲ አካባቢ ለህዝብ የቀረበበት የተዋወቀበትን ዝግጅት ካዘጋጁ ሰዎች አንዱ ነበር። ምን አይነት ስሜት ፈጠረብህ? ቀኑንም እንደው በተወሰነ ደረጃ ብታጋራን። እኔ መኮንን በዚህ ስራ ላይ ምን ያህል እንደለፋ ረጅም ጊዜ በአንድ አካባቢ ማብረን በመቆየታችን በዌብሳይት በድረ ገጽ የተጀመረ ነገር ነው ከረጅም ልፋት በኋላ እዚህ እንደደረሰ አስታውሳለሁ እና በእለቱ በጣም በርካታ ታዳሚዎች በዝግጅቱ ላይ ተገኝተዋል። ለማሳየት የፈለግነው መኮንን ይህንን ለመጽሐፍ ያነሳሳውን ምክንያትና በጥያቄና መልሶች አድርገን የዳሰስናቸው ነገሮች ናቸው። ከአንተ ጋር መሆን በውይይቱ ላይ እናነሳቸዋለን። እዚያ መድረክ ላልተሳተፉም ሆነ መጽሐፉ ከእጃቸው ላልገባ ታዳሚዎች ዋና ዋና የሚባሉትን ጭብጦች እንድናጋራ ነው። መኮንን ወደ አንተ ልመለስና የመጽሐፍን ይዘት ዘለቅ ብለን እንመልከት። ቀደም ብዬ እንደጠቀስኩት ሰፊ ታሪክ የሚመለከት ነው። የግል ሕይወታቸውን እና የስራ ክንዋኔያቸውን ብቻ ሳይሆን የሀገርና የሌሎችንም የአፍሪካንም ታሪክ በመጠኑ ያዛምዳል። እርግጥ ነው አቶ ከተማ ይፍሩ መንገድ አሳያዎች እንደነበሯቸው በመጽሐፈ ትተርካለ። የቀድሞ ውጭ ጉዳይ ሚኒስትር የነበሩት ጸሐፌ ትዕዛዝ አክሊሉ ኃብተወልድ እንዲሁም የቀድሞ የውጭ ጉዳይ ሚኒስትር ይልማ ድሬሳ ከሳቸው የቀደሙ ሙያውን ያሳያቸው እንደሆኑ ይጠቅሳል መጽሐፍ። እነኚህ እንግዲህ በኢትዮጵያ ታሪክ ውስጥ በሥራዎቻቸው የሚወሱ ትልቅ ስፍራ ያላቸው ሰዎችን ነው የጠቀስከው። ይሁን እንጂ የአፍሪቃ ዲፕሎማሲ በአህጉርም ደረጃ ቢሆን ገና በነበረበት፣ አገራት ግማሾቹ ገና ወደ ነጻነት እየመጡ ባለበት ሁኔታ እንዴት ነው የአፍሪቃ አንድነት እሳቤ የፈለቀው? እንዴትስ ነው ይህ እሳቤ የእነኝህን አገሮች ቀልብ ለመሳብና ለማነጋገር እንዲያውም ጎራ ለይቶ ለማወዛገብ ጭምር የተቻለው? ቀዳማዊ ኃይለ ስላሴ በዚህ ሁኔታ ውስጥ እንደ ሌሎች ታዋቂ አፍሪካ መሪዎች ትልቅ አክብሮት ይሰጣቸዋል። በዚህ ጉዳይ በአንጻሩ አቶ ከተማ ይፍሩ ደግሞ በዚህ ጉዳይ ቀኝ እጃቸው ለመሆን በቅተዋልና እስኪ ያስረዳን የአፍሪቃ አንድነትን ምስረታ ጥንስስ፣ በትይዩም የአቶ ከተማስ ሚና ምን ነበር? ሲጀመር ኢትዮጵያ ያኔ እንግዲህ የአፍሪካ አንድነት ድርጅት ሀሳቡ ሲመጣ ፕሬዚደንት ኩዋሜ ንክሩማ ለአህጉሩ ያንን ሀሳብ ሲያመጡ ያ የታወቀው ሳቸው ካሳብላንካ ቡድንን መስርተው እነ ጊኒ፣ ማሊ መጀመሪያ ሶስቱ ነበሩ። ከዛ እነ ግብፅ፣ አልጄሪያ፣ ሞሮኮ ሆነው ካሳብላንካ ቡድን ተብለዋል። ያ ሲመሰረት ወዲያው መኖሮቪያ ድሞ የሚባል አይ፣ የለም እኛ አንድነት ዛሬ አንችል እኛ መተዋወቅ አለብን ከስለን የሚል ቡድን መጣ፣ መኖሮቪያ ቡድን የሚባል እዛው። እንግዲህ ሀያ ስድስት ናቸው፣ ብዙ ናቸው መተዋወቅ ያለበት። እዛ ቡድን ውስጥ ኢትዮጵያ ነበረች። ያ እንግዲህ ለዘብተኛ ወይም ኮንሰርቬቲቭ የሚባሉት ቡድኖች ናቸው። እኛ ዛሬ የማቋሚን ኮማንድ አንቀበልም የሚሉ ናቸው እና ከዛ እንዴት ነው ኢትዮጵያ ወደዚህ ልትመጣ የቻለችው? ማለት ያን ነው እንግዲህ አቶ ከተማ ያደረገው። ለምን እስከ ስልሳ አንድ በፈረንጆች ድረስ ኢትዮጵያ መኖሪያ ቡድን ውስጥ ነበረች። እሱ ግን ስልሳ አንድ ላይ የውጭ ጉዳይ ሚኒስትር ሲያደርጉት ይህን ነገር መተው አለብን ያላቸው ለሳቸውም ያስረዳቸው ሊግ ኦፍ ኔሽንስ በነበርን ጊዜ ፈረንጆቹ ታዲያ እኛ ስትወረን እንዴት ዘመድን ማጣ ምንም ነገር አልሆነም። በሰው ሊጎፍሬሽን ነበርኛ መከላከል የነበረን በት አልሆንም እና በዛ መልክ ነው ያስረዳቸው እና እኛ አፍሪካ ወንድም ወንድምና እህቶቻችን እነሱ ናቸው ብሎ መጀመሪያ ያስረድባቸው ነበር ከዚህ በፊት ና አሁንም ምን ይመጣል እንግዲህ እነዚህ ስብሰባ አላቸው ካሰብላንካ እና ሞንሮቢያ ግሩፕ የሞንሮቢያ ግሩፕ መጀመሪያ ደርሳቸው ያንን እንካፈል አለ። ግን እሱ እንካፈል ሲል በሞንሮቢያ ቡድንነት ሳይሆን እዛ ሄዶ አስማምቶ አዲስ አበባ ስብሰባ እንዲመጡ ነው እና መጀመሪያ ጃንሆይ ነበር እገኘ ነበርባቸው። ንጉሱ ግን ባለቤታቸው እትዬ መነን በጠና ታመው ነበር። እሱን እሱ እዛ እያለ መሪዎቹ በሙሉ አሳመናቸው። አዲስ አበባ ይሁን የሚቀጥለው ስብሰባቸው አላቸው። ተቀበሉ። ሲቀበሉ ወዲያው ቴሌግራም ላከሳቸው ጋርና አንድ የመጥተው አነስቱ ናቸው ሲላቸው እንደ አይነት ነገር ይገርማሉ ሳቸው። በዛ እድሜያቸው ይቀበላሉ። መጥተው አመሰገኑ። የሚቀጥለ ኖሮ ያቡድ ስብሰባ ኢትዮጵያ ነው ተባለ። አሁን ካሳብላንካዎችን ደግሞ እንዴት እናሳምን የሚባለው ፕሬዚደንት ሴክሬቶሪ እና ጂያን ሆቴል አምባሰደር የነበሩት ዩኤን አምባሰደር የነበሩት በጣም ወዳጆቹ ናቸው። እነሱን እንጋብዝ ስላለ መጡ። እነሱ ሲመጡ አሳመኗቸው። በቃ ይሄ ነገር መከፋፈሉ አፍሪካ በጣም የጎዳት ነው እና በዚህ ከቀጠልን መስቦታ እንደርሳለን የሚለውን ነገር አሳመኗቸው። እነሱም እሺ ተቀበሉ። ከዛ ወዲያ እንግዲህ አቶ ከተማ ሰላሳ ሁለት አገሮች ተልኮ ሰላሳ ሁለት እነዚያ የተጣሉትን አገሮች ደግሞ አሳምኑ አዲስ አበባ ግንቦት ላይ ስርጅስ ስሳ ሶስት ነው ሀምሳ ስድስተኛ እንዲመጡ አገር በዛ ሁኔታ ነው የተነሳ መኮንን እንግዲህ ያን በጣም አስገራሚ የሚመስለውን የአፍሪቃ አንድነት ጅማሮ ነው ያነሳው። ገና ከጠዋቱ በሁለት ቡድን ተከፍለው ምናልባትም የማይታረቅ የሚመስል ሀሳብ ያላቸው መሪዎች እና ሀገራት የተሰለፉበትን ሁኔታ ያን አስማምቶ የመጀመሪያው አይነተኛ እርምጃ እንዴት ተጀመረ የሚለውን የሚያመላክት ነው። ሰላሳ ሁለት ሀገሮችን ያናገሩበትና ወደ አዲስ አበባ ያመጡበት ሁኔታ በራሱ ብዙ የውጭ ዲፕሎማሲ ልምድ የሌለው አንድ ወጣት ዲፕሎማት እንዴት አድርጎ አሳካው የሚለውን ጥያቄ የግድ እንድንጠይቅ ይጋብዛል። ምንድን ነው በአንተ ጥናት ያገኘኸው፣ እንደው ዋና አይነተኛ የምትለው ሌሎችን የማግባባትና የተሻለውን ሁኔታ እንዲያዩ የማድረግ አቅማቸው ምን አይነት ነገሮች ናቸው ያ ሁኔታ እንዲሳካ ምክንያት ይሆኑ ትላለህ? በመጀመሪያ ደረጃ እሱ ይሄ የአፍሪካ ማንነትን በጣም የተቀበለ ሰው ነበር እና ራሱን እንደ ኢትዮጵያ ብቻ ሳይሆን እንደ አፍሪካዊ፣ ለሱ ይሄ ክፍፍል እውነቱን ክፍፍል የአህጉሩ መጎዳት አድርጎ ስላየው ለአህጉሩ ጥቅም ነው ይህን ያደረገው። ሌላው ደግሞ ይሄ የእሱ ሰው ማግባባት የእሱን ሀሳብ ሰው እንዲቀበለው ማድረግ በጣም ችሎታ ነበረው። ከእስር ቤት እንኳን ተፈቶ ከሰው ጋር ሲናገር ሳይሆን በደቂቃ ውስጥ ከሰው ጋር እነዚህ ወዳጅ ሆኖ በአንድ ነው ትልለው እና ያ ይገባኝ ትምህርቱ ኢንተርናሽናላይዜሽን እና ፖለቲካል ሳይንስ ነው ተማሮ እና ያ ማግባቢያ ችሎታው ላቅ ያለ ነበር። በጣም ከንጉሱ ጋር እንኳን ራሱ ሀሳቡን ሲገልጽላቸው ብዙ ጊዜ እሳቸውን እንዲህ ማሳመን ቀላል ነገር አይነ ለብሳቸዋል ነገር እሱ ግን በጣም ይችል ነበር። ያ ችሎታ ነበር። እና ደግሞ ከእነዚህ መሪዎች ጋር ወዳጅነት ፈጠረ እንደዚህ አይነት ስለነበረው ለእሱ ቀልጦታል ያ ነገር። ከመሪዎች ጋር ጥሩ ወዳጅነት መመስረት ችለዋል። ያ ወዳጅነታቸውም ነገሮችን አቅልሉላቸዋል። መልካም፣ ወደ ውጭ ጉዳይ ሚኒስቴር ወደ ዲፕሎማሲ ሙያ የመጡበትን ተመልሰን እንመለከታለን። እንዳንጠፋፋ ወደ ሳምሶን ሊሂድና ሳምሶን ተጽዕኖ አድራጊነታቸው ታሪካችን በአግባቡ መዘገብ አለመቻሉ እንደ ትልቅ ኪሳራ የሚቆጠርበትን አንስተሃል። በመንደር ደሪያዬ እንደጠቀስኩት ዲፕሎማሲን ብለው የዓለም አቀፍ ሁኔታዎች እጅግ በተለየ ሁኔታ እየተለወጡ ባሉበት ዘመን ላይ ነው ያለነው ተጽዕኖ የማድረግ አቅም ብስለት ያለው የውጭ ፖሊሲ የሚያገር ጥቅም የሚባለውን የማስከበር አቅምም ፍላጎትም ጭምር የተመናመነበት በሚመስለው በዚህ ጊዜ አይነተኛ ጥቅም ሊሰጥ ይችላል የሚለውን መረዳት ይቻላል። ቀደም ብለህ የጠቀስካቸውን በታሪክ ባለሙያዎች መጠናት አለበት፣ መታሰቢያ ቋሚ ነገር መቀመጥ አለበት የሚለው ከአበረከቱት አስተዋጽኦ ያ ክብር ይገባቸዋል ከሚለው አስተያየት ባሻገር ምን እንዲያስገኝ ትጠብቃለህ ምንድን ነው ይህን ጠበቅ አድርገህ እንድጠይቅ ያደረገ በጣም አመሰግናለሁ አሉ በጣም በጣም በቃ በጭንቅላቴ ላይ የሚመላለስ ነገር ስለነበረ የጠየቅኝ ጥያቄ ወደዛ እንዲሄድ ይረዳኛል የነኚህ ታሪኮች በአግባቡ ተሰንዶ አለመቀመጥ ትውልድ እያለፈ ትውልድ እየተተካ ሲሄድ በጣም ክፍተቶች ይፈጥራል። እንደ በምሳሌ ላሳያሉ በቅርብ አንድ የመጽሐፍ ዝግጅት ላይ ነበርኩኝና እንደ አጋጣሚ ፕሮግራሙን እየመራው ነበር እና አንድ ወዳጄ ስለ ክቡራቶ ከተማ ይፍሩ መጽሐፍ አንስቶ ከሄንሪ ኪሲንጀር ጋር አወዳደራቸው። እና በወቅቱ በጣም ነው አዝኜ የነበረው፣ ግን በፕሮግራሙ ቅደም ተከተል መሰረት ያንን ነገር የመሞገት እድል አላገኘሁኝ። ምክንያቱም እኛ የራሳችንን ሰዎች ከራሳችን ሰዎች ጋር የማመሳሰል ለምሳሌ ክቡር አቶ ከተማ ይፍሩ ከዛ በፊት ከነበሩት እነ ክቡር አቶ አክሊሉ አቶወልድ የመሳሰሉ ትልልቅ ሰዎች ከነሱ የተማሩት ሙያና ክህሎት ነው ብዬ አምናለሁ። እና ይሄ ክፍተት እየተፈጠረ እየተፈጠረ አለመሰነድ ሲመጣ ትውልድ ወደ ታች ጥሩ ነገሮችን ከውጭ ጋር የማመሳከር እኛ ልክ ምንም እንዳልነበረን ከዜሮ ተነስተን እዚህ እንደደረስን አድርጎ የትውልድ ክፍተት ይፈጥራል። ሌላ አንድ ቅድም የረሳውት ነገር ክቡር አቶ ከተማን ልዩ ከሚያደርጋቸው አንዱ ትልቁ ነገር በዛን በንጉሱ ዘመን ግርማዊነታቸው በጣም ይፈሩ ነበረ። ነገር ግን ክቡር አቶ ከተማ ይፍሩ የማይስማሙበትን ነገር በአክብሮት በደብዳቤ ሁሉ ያቀርቡ ነበረ ለግርማዊነታቸው። በዛን ወቅት እንዲህ አይነት ነገሮች በጣም የተወሰኑ ሰዎች ናቸው ይህን ያደርገው የነበሩት። ለምሳሌ ባለቅኔው ተሰማ እድሸቴ በግጥሞቻቸው እና በተለያዩ ነገሮች የሚሞግቱ ነበረ። ግርማዊነታቸውን አቶ ከተማ ይፍሩ በስራቸው እደው መጽሐፉ ላይም አለ። የጻፏቸው ደብዳቤዎች አሉ፣ በተለያዩ ቦታዎች ተዘግቦ ይገኛል። ይሄ የሚያሳየው ምንድን ነው? ለሙያ ክብር መስጠት፣ ለእውነት መቆም ይሄ ወደ ትውልድ ወደ ታች መተላለፍ አለበት እና ካልተሰነደ፣ ካልተዘገበ ክፍተቱ በጣም እየሰፋ እየሰፋ እየሰፋ ነው መሄደው እና ታሪክ ምሁራኖች በጣም ትልቅ ኃላፊነት አለባቸው በዚህ ላይ አሉላ እና የትውልድን የመቅረጽ ትውልድን የማስተማር እውነታውን የማቆየት ምን ደረጃ ላይ እንደነበርን የማሳየት ሁሉ ኃላፊነትን ይወጣል ብዬ አምናለሁ እና በዛ መልኩ ነው መሞግተው። ያና መልካም መኮንን፣ ወደ አንተ ልመለስ። እስኪ ደግሞ አቶ ከተማ እምብዛም ባልተለመደ መንገድ ለዚህ ከፍተኛ የመንግስት ኃላፊነት የበቁበትን ሁኔታ የሚመለከተውን ቃኘት እናድርግ። የማን ልጅ ነህ የሚባለው ትልቅ ቦታ በሚሰጠው በዚያ ሰዓት በዚያ ዘመን አቶ ከተማ ይፍሩ እንደገለጽከው ከገበሬ ተወልደው በራሳቸው መንገድ ሄደው እድሎቻቸውንም ወደ ላቀ ሁኔታ እንዲያደርሷቸው ይጠቀሙበትን ወደ ስልጣን የመጡበትን የሚተርከው ገጽ 54 53 ላይ ያየሁት ማስታውሰው ታሪክ በጣም ይመስጣል። ምርጫ ሲደረግ እሳቸው ለውጭ ጉዳይ ሚኒስትር ስልጣን የበቁበት በጊዜው የመከላከያ ሚኒስትር የነበሩት ጀኔራል መርዕድ መንገሻ እንደነገሯቸው ብዙ ክርክር እንደነበረ፣ በክርክሩም ተወያዮቹ የየራሳቸውን እጮዎች ይዘው እንደቀረቡ ይሁንና፣ የሁሉንም ካዳመጡ በኋላ ቀዳማው ኃይለ ሥላሴ ከተማ ይፍሩን ስም እንዳነሱ ምንም እንኳን ስማቸው በእጮዎቹ ዝርዝር ውስጥ ባይኖርም እና በዚያ ሁኔታ እንዳጯቸው እንዲያውም ተሳታፊዎቹ አሁንም በጊዜው አነጋገር ተራ ሰው አድርጎ የሚታይ ሰው ለዚያ ቦታ እንዴት ይታጫል የሚል መከራከሪያ ሁሉ በማቅረብ ቀዳማ ኃይለ ሥላሴን ለምነዋቸው እንደነበረ ሁሉ መጽሐፍ ላይ ትተርካለ። እስኪ ዘርዘር አድርጋ አስረዳን። ቀዳማ ኃይለ ሥላሴ እንዴት ሊመርጧቸው ቻሉ? አባቴ ውጭ ጉዳይ ሚኒስትር ሆናሉ ብሎ ራሱ አላሰብም። ግን ምንድን ነው እሱ ጽህፈት ሚኒስትር ውስጥ የእሳቸው ልዩ ፀሐፊ ሆኖ ጥቂት አመሳት አመታት ሰርቷል። እንዲያውም ለሱ ጥሩ ነገር የሆነለት ብዬ ማስበው እሱ ነው እና እዛ እያለ እንግዲህ ጽህፈት ሚኒስትር እስከ ሚኒስትር ዴታ ሁሉ ሆኖ አገልግሏል እዛ። እና በዛ ሰዓት ሰው ከእሳቸው ጋር ያለውን ግንኙነት እንዴት አድርጎ እሳቸው ጋር መቅረብ እንዳለበት እሱ ነገር ነው ያለው። የእሳቸውን ደግሞ ባህሪ፣ እሳቸውን አሰራር አድርጓል። ለካስ እሱ እንደሚያቸው እሳቸውም ያውት ነው አይተው አይተው እሳቸው ለካ ለትልቁ ስራ አስበውታል። ያ ነው እንግዲህ የሆነው። እሳቸው በአይናቸው ያዩት ደግሞ እሳቸው እንዳየኑ ከሆነ የሚመርጧቸው ሰዎች ላቅ ያሉ ሰዎች ናቸው። በተለይ ውጭ ጉዳይ ውስጥ እንኳን ብናይ ደና ትልል ዶክተር ምናሴ ያሉ የመረቷቸው ሰዎች ናቸው እና በእሳቸው የሰውን ችሎታ የመገሩበትና የማወቅ ችሎታ ያላቸው ሰው ነበሩ ና በቃ እሳቸው አይተው ገምግመዋል። ይሄ ሰው ውጭ ጉዳይ ሚኒስትር መሆን ይችላል ብለው ነው። በሳቸው ኃይል ማንም ሰው አምትሶ ከተማ ፍሉና አላለ አንድ ሰው ከእንደዚህ አይነት ቤተሰብ ሲመጣ የሚሞግትለት ሰው የለም። በዛ ሰው የሚገርመው ነገር ግን ከሁሉም በላይ ደግሞ ማን ነው ንጉሱ ይሄ ሰው ይሁን ብለው ሀሳባቸውን አቅርበው ራሳቸው የመረጡ መኮንን አንተው ጋር ልቆይና አቶ ከተማ በኢትዮጵያ የውጭ ጉዳይ ፖሊሲ የተጫወቱትን ሁነኛ ሚና ይልቁንም ደግሞ የአፍሪቃ አንድነት ምስረታ የነበሩትን ሁኔታዎች፣ ሽኩቻ የዲፕሎማሲ ስራ ብዙም ባልዳበረበት ዘመን ባልተለመደ መልኩ ከአንዲት መንደር ተነስቶ በራሱ መንገድ ራሱን ከፍ ወዳለ ቦታ ያደረሰ ታዳጊ ህይወት መልከት ያደርጋል። እስኪ የአባትህን የልጅነት ጊዜ ያደጉበትን አካባቢ ምናልባትም በቀጥታ መጨረሻ ከደረስበት ጋር ማናገናኘውን እንመልከት። አካፍለን እስኪ አባትህ የተወለዱ የታደጉ ምን አይነት ህይወት ነበር የልጅነት ጊዜያቸው? የተወለደው ጋራ ሙለታ ትባል ትንሽ መንደር ውስጥ ልክ ስድስት አመት ሲሞላው ጣሊያን ኢትዮጵያ ወረረ። አባቱ ይፍሩ ደጀኔ ይባላሉ። እሳቸው እንደ ማንኛውም ኢትዮጵያ ሀገራቸውን ከጣሊያን ለመታገል ተነስተው ወጡ። ከአጎቱ ጋር ሆነው እየተዋጉ የአውጣላን በጣም እየጠነከረ ሲመጣ ተነስተው ወደ ጅቡቲ አመሩ። ጅቡቲ ገቡ። እዛ ትንሽ እንደ ትምህርት ትንሽ አገኝቷል፣ ግን ዋናው ትምህርቱን ያገኘው ኬንያ ሄደው ነው። እንግሊዞቹ እዛ ሬፊጂ ካምፕ ነበራቸው ኬንያ ውስጥ። እዛ ነው አቶ ከተማ መጀመሪያ ትምህርቱን የተከታተለው ፎርማል ኤጁኬሽን። ያው የኤቢሲም ሆነ አሁንም የተማሩ እዛ ነው እና በዛ መልክ ነው በቃ አንድ ዳሀገር ነው ነበ ነው እናትየው ዘረ የሚሻል ጎበና ይባሉ ነበር። እና ከነሱ ተወልዶ እንግዲህ ጣሊያን አንድ አመት እንደዚህ ሲቀረቡ ከኢትዮጵያ ተሸንፎ ሊወጣ ሲል ተመልሰው ወደ ጋራ ሙነጣ ወደዛ ሰፈር ሲመለሱ፣ አሁን እንግዲህ ትምህርት የት ይማር የሚባለው ነገር መጣ። እንደምንም ተብሎ አዲስ አበባ ነበር እንግዲህ ትምህርት የነበረው። የዚህ ሁለተኛ ደረጃ ተውት ቤትና እዛ ሊገባ ቻለ። ከዛ ደግሞ የነበረው የትምህርት ሁኔታ እንዴት ነው? የንጉሱም ልጅ የሚማሩበት ውጤት ነው የገባው። ሉዝ ኃይለስላሴ የነበሩበት ውጤት ነው እና ብዙ በዛ አይነት ደረጃ ልጆች ነበሩ። ከኛ ቦታ የወጡ ልጆች እንደናቶ ከተማ ሁኔታ ያለው ልጆች ነበሩ፣ ብዙ ነበሩ እና እንደዛ ነው። የሱ እንግዲህ ህይወቱ በዛ ነው። ስራም ከመግባቱ ፊት፣ ሌላም ቦታ ከሄደ ፊት እንደዛ ነበረ። መልካም ቆየት ብለን ከምናነሳቸው ታላላቅ ክንዋኔዎቻቸው ጋር ማዛመድ እንድንችል ነው አንድ የገበሬ ልጅ ይልቁንም የኢትዮጵያን የውጭ ጉዳይ ፖሊሲ የተለየ ቅርጽ እንዲላበስ ሁነኛ ሚና የተጫወተ ታዳጊ ከየት ተነስተው የደረሰ የሚለውን ማዛመድ እድል እንዲሰጠን ነው። ታሪካቸውን ያስቀደም ነው። ሳምሶን ቀደም ብዬ እንዳነሳሁት የኢትዮጵያን ታሪክ ለመረዳት እንደሚጥር ሰው እንደጠቀስከው በተለይ አቶ ከተማ ይፍሩን የተለዩ ስራዎች ለመከታተል ጥረት እንዳደረገ ሰው ዓለም አቀፍ ግንኙነት፣ የኢትዮጵያን የውጭ ፖሊሲ በተመለከተ፣ የአፍሪካ አንድነት ምስረታን በተመለከተ በገነነ ስሜት የሚነሱት ከተማ ይፍሩ ላንተ ማን ናቸው? በዚህ መጽሐፍም ሆነ ከዚህ ቀደም ስለሳቸው ለማንበብ እንደሞከርከው ምን ተረዳ? የታሪክ አጋጣሚ ሆኖ አሁን አደለኛ ነኝ ይልሃለው። የአፍሪካ ህብረት የተመሰረተበት ሀምሳኛ ዓመቱ ሲከበር የአሜሪካን ኮንግረስ አንድን ኢትዮጵያዊ ለዛ ምስረታ ትልቅ አስተዋጽኦ ያደረጉ ብሎ ለመጀመሪያ ጊዜ ዝግጅት አዘጋጅቶ በትልቅ ክብር በዓል አክብሮላቸዋል እና በዛም ዝግጅት ላይ ፕሮግራሙን እንድመራ በኮንግረስመን ማይኮንዳ ተመርቼ ዝግጅቱን መርቻለሁ እና በዛ የተነሳ በርካታ ንባቦች እና ዝግጅቶች አድርጌያለሁ በጊዜው። ስለዚህ ከእሳቸው ታሪክ ጋር እሳቸው ለእኔ ለኢትዮጵያ ብቻ ሳይሆን ለአፍሪካ ትልቅ ትልቅ ውለታ ጥለው ያለፉ ባለታሪክ ናቸው እና የሚያሳዝነው ነገር እዚህ ላይ መግለጽ ይኖርብኛል። በሀገራችን አባባል ነብይ በሀገሩ አይከበርም እንደሚባለው መኮንን ይህን መጽሐፍ ሀያ አመት በላይ የሚፈጀበት እሱ ድረገጹን ሲጀምር የኢትዮጵያን ታሪክ ጸሐፊዎች ይህንን ነገር አንስተው ይጽፉታል በሚል ግምት ነው። በመጨረሻም ይህ እሱ ለቁም ነገር እና ለወግ አብቅቶታል። እና ይሄ ትልቅ ትምህርት ሊሰጥ የሚችል ነገር ነው። ለምሳሌ ክቡር አቶ ይድነቃቸው ተሰማን መግለጽ ይቻላል። እኚህ ታላቅ ኢትዮጵያዊ በሞሮኮ በስማቸው ስቴዲየም ተሰይሞላቸዋል። እና ይሄ ትልቅ መማማሪያና ወደፊት ስህተቶቻችን ማረሚያ ሊሆን ይችላል። እና ለእኔ በቃላት ልገልጻቸው የማልችል ልክ አሁን መኮንን እናንተ የጠቀሳችሁት ከአንዲት ትንሽ ከተማ ተነስተው ወደ አዲስ አበባ መጥተው ብዙ ነገር አልፈው የሀገሪቷን ትልቅ የውጭ ግንኙነት መምራትና የአፍሪካን ሕብረት መመስረት የደረሱ ሰው ናቸው እና ላወዳድራቸውም አልችልም። ለእኔ በጣም ትልቅ ቦታ አላቸው። ወደፊትም ለሚመጣው ትውልድ የሚያበረታና የሚያነቃቃ ታሪክ ነው ትተው ያለፉት። ስለዚህ አሉላ መቼም ትንሽ ስሜታ የሚሆንኩኝ ነው። ምክንያቱም በቃላት እንዲህ ብዬ ልገልጻቸው አልችልም ግን እንዳልኩ ቅድም የአሜሪካን ኮንግረስ ስራቸውን ትልቅ ቦታ ሰጥቶ አክብሯቸዋል። ወደፊት ግን ኢትዮጵያውያኖች የራሳችንን ሰዎች ራሳችን ማክበር እንዳለብን ትልቅ ትምህርት ሊሰጠን ይገባል። ይሄ አሁን በክቡር አቶ ከተማም ሆነ በክቡር አቶ የድነቃቸው ስም አሁን ኢትዮጵያ ውስጥ ወይ መንገድ ወይ አንድ ነገር አታገኝም እና አሁን መኮንን ይሄ ነገር የአባቱ ታሪክ ስለሆነ ጻፈው። ግን እኔ የኢትዮጵያን ታሪክ ጸሐፊዎች አሁንም አንድ የቤት ስራ እንደነዚህ አይነት ታላላቅ ስራ ሰርተው ያለፉ ኢትዮጵያውያንን ታሪኮች እየሰነዱ ለትውልድ የማስተላለፍ ኃላፊነት አለባቸው። መልካም ሳምሶን፣ አሁን የምታነሳቸው ጥያቄዎች መሰረታዊ ናቸው። ምናልባትም እንዲህ ያለ ታሪክ ለምን ይጻፋል ፋይዳውን በተመለከተ አንዳንድ ሀሳቦችን እናነሳለን። ምስቅልቅል በበዛበት መያዣ መጨበጫው አቅጣጫው በማይታወቅ ሁኔታ ውስጥ ያለች ሀገር እንዲህ ካሉ የቀደሙ ታሪኮች የኋለኛው አዲስ ትውልድ እንዲማር እንዲያውቅ ቢደረግ ሊያመጣ የሚችለውን ለውጥም ማገናዘብ እድል ይሰጣል። አንተው ጋር ልቆይና ሌላ ጥያቄ ላስከትል። እንግዲህ ገፋ አድርገን የምንመለከተው አዎንታዊ ተጽዕኖን ብለው በሳቸው ስራ፣ በዚያ ዘመን፣ በቀደመ ዘመን የነበረ ዲፕሎማሲ በሳቸውና በመሰሎቻቸው በኋላ ላይ ከታዩት ጋራ መነጻጸሩ አልቀረም። የተለየ ስልጣኔ ያለበት ዘመናዊነት ያለበት ጊዜ ሆኖ ሳለ የኢትዮጵያ ዲፕሎማሲ በተከተሉ በርካታ ዓመታት ድክመት እንደታየበት ሲተች ይኖረዋል። ለሙያው ብቁ የሆኑ ሰዎች አይደሉም አንዳንዴ የተለያዩ ዲፕሎማሲያዊ ስራዎች ላይ የሚመደቡት ትችቶች እንሰማለን። ይህን መሰል ትችቶች እንግዲህ አንተም በውጭ ሀገር እንደሚኖር ኢትዮጵያዊ በኢትዮጵያ ጉዳይ ላይም ትኩረት ሰጥቶ እንደሚንቀሳቀስ ሰው ቀደም ብለህም እንደገለጽከው የኮንግሬስ አባላት የሆኑ በኢትዮጵያ ጉዳይ ላይ የሚሰሩ የኮንግሬስ አባላት ጋርም ቅርበት ያላቸው ስራዎች እንደተሳተፈ ሰው የአቶ ከተማ ይፍሩ ጉዳይ ጎልቶ የሚሰማህን ያህል የዛን ዘመን የተሰሩ የሌሎችም ከሳቸው በፊት የነበሩትም ከመጣላቸው በኋላ የሚነበሩ ታዋቂ ዲፕሎማሲ ስራ የሰሩ ሰዎች ትልቅ ቦታ የሚሰጠውን ያህል ዛሬ ዛሬ የኢትዮጵያ ዲፕሎማሲ በተለያየ ደረጃ በተለያየ ሁኔታ ውስጥ ድክመት እንደታየበት፣ የኢትዮጵያ ጥቅም አልተጠበቀም የሚባለው ትችት ብዙ ጊዜ ሲነሳ እንሰማለን። ጥሩ ጥሩ ዲፕሎማቶች እንዳሉ ሳንክድ ማለት ነው፣ በአብዛኛው ማለት ነው። ምን ትላለ? ስለሱ ዞሮ ዞሮ ያን ማዛመዱ መመልከቱ መታዘቡ አይቀርምና። እንደ እውነቱ ከሆነ በንጉሱ ዘመን ጃንሆይ ለትምህርት በጣም ይሰጡ የነበረው ቅድሚያና ቀድሞ የሰዎችን ችሎታ ተገንዝበው ከፍተኛ ትምህርት የሚያገኙበትን በየዘርፉ ለምሳሌ በአየር መንገድ፣ በባንክ ድሮ በፈረንጆች ይተዳደሩ የነበሩትን ጃንሆይ እንዴት አድርገው በዘዴ ኢትዮጵያኖችን እያስተማሩ በየሁሉም ዘርፍ ስራዎቹን ኢትዮጵያኖች እንዲረከቡ አድርገዋል እና ያ ትልቅ አስተዋጽኦ አድርጓል። በዚህ በውጭ ግንኙነቱም እንደ ክቡር አቶ ከተማ ይፍሩ ያሉ ሰዎች ችሎታቸውን ጃንሆይ ቀድመው አይተው ትምህርት ተሰጥቷቸው ስራውን ያገኙት የንጉሳዊ ቤተሰብ ስለሆኑ አይደለም። እሳቸውም የንጉሳዊ ቤተሰብ አይደሉም። ስራውን ያገኙት እንደ አንድ የአንድ የገበሬ ልጅ ከጋራ ሙለታ ተነስተው በእግራቸው ወጥተው እዚህ ደርሰው እዚህ ትልቅ ደረጃ ደርሰዋል። ያ የሚያሳየው ምንድን ነው? ስራው በችሎታ እና እውቀት ተኮር በሆነ ነገር ነው የተገኘው። ግን ከዛ በኋላ ያለውን የኢትዮጵያ ታሪክ ስታየው አሉላ በተለያዩ የፖለቲካ መውጦች ሀገሪቷ ስትናጥ ስለቆየች በአንድ ወቅት በፓርቲ የፖለቲካ ዝንባሌ ሰዎች ስራ ይመደባሉ። በሌላ ወቅት ደግሞ አሁን በደረስንበት የዘር ተዋጽኦ በዛ ላይ ሰዎች አምባሳደር፣ ሚኒስቴር እየሆኑ የሚሾሙበት ነው። እና እየወረደ የመጣው ደረጃው በዛ ነው። ካለምንም ፍርሃት እንደው ለመናገር ይሄ ነው እላለሁ፣ ያሉላ ውድቀቱና ዝቅጠቱ። ስለዚህ ስራዎች መመራት ያለባቸው በችሎታ ነው። አሜሪካንም እንደምናውቀው እኛ በስደት መተን ብዙ ኢትዮጵያውያኖች ዛሬ በትልቅ ቦታ ላይ ደርሰው ታያለህ። ችሎታቸው ተመዝኖ ነው እዛ ደረጃ ላይ የሚደርሱት እና ሙያ ተኮር የሆነ አመዳደብ እስካሌለ ድረስ ውጭ ጉዳዩን ብቻ ሳይሆን በተለያዩ ዘርፎች ያሉት ነገሮች ድክመትና ክፍተት ያሳያል። ግሩም እይታ ነው። ጥሩ ሀሳቦች ነው ያነሳኸው። ዳጎስ ያለ መጽሐፍ ነው፣ ብዙ ታሪኮችም ያሉት ነው። ቀደም ብሎ የተነሳውን አቶ ከተማ ለቀዳማዊ ኃይለ ሥላሴ በቀጥታ የጻፏቸውን ደብዳቤዎች ጨምሮ ልጃዝማች ዘውዴ ገብረ ሕይወትና ጀኔራል ከበደ ገብሬ ሳይቀሩ ቀዳማዊ ኃይለ ስላሴን እንደው የፖለቲካ አቅጣጫውን እንዲቀየር የሚማጸኑባቸውን አቶ ከተማ ደብዳቤ የጻፉበትንና ባይሳካም የሞከሯቸውን ሙከራዎች ጨምሮ የሚመለከቱ ሀሳቦች ሰፋ ባለው እየተያየን በአይን የሚታይ ውይይት በምናደረግበት ላይ ከምናነሳቸው ጥያቄዎች ውስጥ ይሆናሉ መኮንን ከተማ ሳምሶን ደምስ የተፈራ እንግዶቼ ለጊዜያቸው አመሰግናለሁ ለአሁኑ ጊዜ ይስጥልኝ እኛ እናመሰግናለን ቃሉ በጣም ነው የምናመሰግነው። ክብራትና ክብራን የራዲዮ መጽሔት ተከታታዮች ከመጽሐፉ ደራሲ አቶ መኮንን ከተማና ከአቶ ሳምሶን ደምሴ ተፈራ ጋር የነበረን ቆይታ ዘለግ ያለ ነው። ሙሉ ውይይታቸውንም በድረገጻችንና በማኅበራዊ ትስስር ገጾቻችን ላይ እናኖራለን። በቅርቡ ከዚህ ዓለም በሞት የተለየ የአንድ አንጋፋ የሥነ ጥበብ ሰው ሕይወትና ሥራ የምንዘከርበት ቅንብር ነው ቀጣዩ። አንጋፋ ሰዓሊ ነው። ለበርካታ ዓመታት በኖረባት የዩናይት ስቴትስዋ የቨርጂኒያ ክፍለ ግዛት የአሌግዛንድሪያ ከተማ የሚገኝ ኮሌጅ ለረዥም ጊዜ አገልግሏል። በቅርቡ ከዚህ ዓለም በሞት የተለየው አንጋፋ ሰዓሊ ሚካኤል ገብርኤል ቴድሮስ ሕይወትና ሥራውን ለመዘከር ለተሰናዳው ውይይት ሦስት እንግዶች ጋብዘናል። ሶስት እንግዶች በስልኩ መስመር ይዣለው። አቶ ብርሃነ ድሬሳ፣ ወይዘሮ ፍቅርተ ገብርኤል፣ አቶ ፋሲል ዳዊት፣ እንግዶቼ በቅድሚያ ለጊዜያቸው አመሰግናለሁ። በቅርቡ ከዚህ ዓለም በሞት የተለየውን የእውቁን ሰአሊ አቶ ሚካኤል ገብርኤል ቴዎድሮስን ሕይወትና ስራ ለመዘከር ለተሰናዳ ዝግጅት ነው የጋበዝናችሁ። እንደ ወዳጅ በቤተሰብ ደረጃም ቅርበት አላችሁ። አቶ ሚካኤል ከሰዎች ጋር ባለው ግንኙነት ቤተሰባዊ፣ በማህበረሰብ ውስጥ ያበረከተውን ድርሻ፣ ወዲሁም ደግሞ ምን አይነት ሰአሊ ነበር የሚለውን ወይዘሮ ፍቅርተ ከእርሶ ብጀምር እርሶ የአቶ ሚካኤል ታናሽት መሆኖን ተረድቻለው። ታላቁን አንተ ታናሹን አንቱ እያልኩ ነው። ፍቃዱን ኬት እንዳገኘም ባይታወቅም የኪነጥበብ ሰዎችን አንተ ወደ ማለቱ እናዘነብላለን። በዛ ምክንያት ነው አቶ ሚካኤል እናንተ ምለው። እንደ ወንድም አመሰግናለሁ። ደንቡን መከተል ነው እየሞከርኩ ያለሁት። በስራ የምናደርገውን ምን አይነት ሰው ነበር አቶ ሚካኤል፣ እንደ ወንድም ከሌሎች ጋር በሚቀራረብበት ቤተሰባዊ ህይወት ውስጥ እስኪ አስታውሱን። ሚካኤል ከዱሮም ጀምሮ ከተፈጥሮ በጣም ንጹህ ሰው ወዳጅ የሆነ ሰው ነበር። ከድሮ ጀምሮ የትም ቢሆን የተቸገረ ሰው ሲያይ፣ የተጎዳ ሰው ሲያይ ሰብስቦ ቤት ያመጣ ነበር። ማማና አባባው ሁል ጊዜ ሚኪ በመጣ ቁጥር እንግዲህ ሚኪ ነው የምንለው። ሲመጣ ቤት ሁል ጊዜ ሰው ይዞ ይመጣል እና እነዛ ሰዎችም ተቀብለን እንደ ዘመድ ይሆናሉ እና ሚኪ ከድሮም ጀምሮ ሰው ሲጎዳ ሲያይ ማገዝ አለበት የተቸገረ ሲያይ የሚያግዝ ሰው እኛ ምንም ሳናይ እሱ በአርቲስት አይኑ ሰውን ሁሉ በሰላም በቸር አይነት አይን ነበረ የሚያየው። ከልጅነቱ ጀምሮ እንደሱ ነው እና እኛን ያሳፍረን ነበረ። ለምን እኛ ምንም ነገር ሳናውቅ እሱ ከሌላ በላይ አይቶ፣ የተቸገረ ሰው የተጎዳ ሰው ሲያይ ማገዝ አለበት። እኛንም እህትና ወንድሞቹን ሁሉ ጊዜ ከእናትና አባታችን የበለጠ ነበር የሚቆጣጠረን ይጠብቀን እና እኔ እንደሱ ነው የማውቀው ከድሮ ጀምሮ እና በጣም ነፍስ የሆነ ንጹህ ሰው ነበር በቃ። ወይዘሮ ፍቅርተ እንደ ቤተሰብ ለወንድሞ ካለውት ቅርበት አንጻር ጭምር ነው የገለጹልን። ለየት ያሉ ናቸው የምትሏቸውን ጊዜ ተጠቅሶ የሚነሱ የየግል አጋጣሚዎቻችሁንም ወደኋላ ላይ ታጫውቱን አላችሁ። አቶ ብርሃን ደርሶ ልመጣ ነው አቶ ሚካኤልን በቅርበት እንደሚያውቅና በተለይም ደግሞ የዕድሜውን አብላጫ በኖረባት ዩናይትድ ስቴትስ እርሱም ከግማሽ ምዕት ዓመት በላይ ኖረዋልና ያን ያህል ረጅም ጊዜ እንደኖረ ሰው በአንድ በኩል በውጭ አገር የስደት ሕይወት ብዙ ዓመት የኖሩበትን አገር ባህል የራስ ለማድረግ፣ በሌላ በኩል ደግሞ ይዘውት የመጡትን ባህል ሳይዘነጉ ይልቁንም ደግሞ እንደ አቶ ሚካኤል ላለ የሥነ ጥበብ ሰው በሁለት ጫፍ ያሉትን የእነኝህን እሴቶች ሚዛን ለመጠበቅ ከሚያደርገውም ጥረት አንጻር አቶ ሚካኤል እንዴት ኖሮ አለፈ? በዚህ መካከልስ ምን አይነት ሰው ነበር? እስኪ መለስ ብለው አቶ ሚካኤልን ያስታውሱ። እንግዲህ ሚካኤልን ወይም ሚኪ የማውቀው በቤተሰብ ደረጃ ነው መጀመሪያ እና፣ በጣም አሁን እህቱ እንደገለጸችው ደግ ሰው ነው። ሁሉ ጊዜ ሰው ለመርዳት የሚጣጣር ወደኋላ ማይ ከልጅነቱ ጀምሮ እንደዚህ ነው። በልጅነት ዘመኑ በቤተሰብ ውስጥ መጠሪያው ሚኪ ነው። ኦፍኮርስ ደንበኛ ስሙ ሚካኤል ገብርኤል ተብሯል። ግን ይሄ ደግሞ የቤተሰባዊ መሰረትም አለው። ቤተሰቡ እናትና አባቱ ቢሆኑ ውጭ አገር ያደጉ ቢኖሩ የተወለዱ ናቸው። ከእናት አባቱ አልፎ ደግሞ አያቶቹም ራሳቸው አብዛኛውን እድሜያቸው ጊዜ ውጭ ሀገር ያሳለፉ ናቸው። አሁን የሐኪም ወርቅነህ የልጅ ልጅ ነው እሱ። ሐኪም ወርቅነህ በሁለት አመት እድሜያቸው ነው አንድ ፓርቲን የሚባል ብሪቲሽ ኦፊሰር ይዟቸው ሄዶ ወደ እንግሊዝ ሀገር አዶፕት አድርገው እዚያ ነው ያደጉት እና ቤተሰቡ ከመሰረቱ ባህሎች የተያያዙበት ቤተሰብ ነው። እንዳኗኗራቸው፣ እንግሊዝ ሀገር፣ ኢትዮጵያ እና ሚካኤልም ደግሞ ከዚያ ብዙ አይለይም። መሰረቱ ግን በጣም በሚያስገርም መንገድ በቃ የኢትዮጵያን ባህል አዋህዶታል ከሰውነቱ ጋር ከአኗኗሩ ጋር ከሰራው ጋር እና ሁልጊዜ ህይወቱ፣ ቅድም እንዳለችው ሰው ለመርዳት ምንም ጊዜ ወደኋላ የማይል ደግሞ ከሌ ነው ብሎ ሳይመርጥ ቤተሰብ ውስጥ ያ እንደሆነ ከአንድ ዘመድ ቤት ሄደህ እንደሆነ የቤተሰብ ሰራተኞች ጠበቃ ሆኖ ቁጭ የሚል አንዳንድ ጊዜ እስከ ማበሳጨት ድረስ፣ እንደዚህ እና እንደዚህ አይነት ሰው ነው። ከእሱ ጋር የተዋሃደ ባህሪ፣ አገልግሎት መስጠት ደግሞ ምንም ወደኋላ ማየት፣ በጣም ኢነርጀቲክ እንደ ጉልበት ያለው ከልጅነቱ ጀምሮ የማይደክመው። እኔ እሱን ነው የማውቀው። መልካም አቶ ብርሃነ አንኳር ነጥቦችን አንስተዋል። አገልግሎት መስጠትን ባህል ያደረገ ባህል ውስጥ ማደግ በራሱ የሚያዋጣውን ከኢትዮጵያዊ ባህል ጋር ማዋሃድን ወዲሁም ደግሞ በኢትዮጵያ ታሪክ ውስጥ ትልቅ ስፍራ ያላቸውን ላኪም ወርቅነህ አያቱን አንስተዋል። ምርጫ ያለውም አይመስልም። አቶ ሚካኤል የሐኪም ወርቅነ የልጅ ልጅ ሆኖ አድጎ ከባድ ይመስላል። አንዳንድ የየግል ገጠመኞቻችሁን እንድታነሱልኝ መልሼ ጋብዛለሁ። ወደ አቶ ፋሲል ልሻገር። አቶ ፋሲል ወዳጅና የቅርብ ጓደኛ ወዲሁም ደግሞ የሙያ አጋርህ ነው። አንተ በኢትዮጵያ የስነ ጥበብ ትምህርት ቤትም የስዕል ትምህርት አብራችሁ ተከታትላችኋል። እስኪ አንተንም ትውስታ አጋራን። በአንተስ ትውስታ አቶ ሚካኤል ምን አይነት ሰው ነበር? እውነቱን ለመናገር አቶ ብርሃን በጥሩ አድርጎ አስቀምጦታል። የዋህነት፣ ደግነትና ለሰው ችግር ደራሽነት ሲፈጠራ አብረት የተፈጠረ ነው እና ስለ ማይክ ብዙ ነገር ማውራት ይቻላል። ለሁሉ ችግር ደራሽ ነው። ከኔ ጋር ደግሞ በእድሜም ያው ኩያዎች ነን። ትምህርት ቤትም ፋይናል አካዳሚ ላይ አብረን እንማር ነበረ ኋላት ክንላይ ድረስ የሚገርመው ደግሞ እንደ አጋጣሚ የፋሚሊ ፓራላል የሆነ ታሪክ አለ። እሱ የሀኪም ወርቅ ላይ የልጅ ልጅ ነው ቀደም ብሎ አውሮፓ ለመሄድ ደግሞ እድል ከነበራቸው ከንቲባ ገብሩ የእኔ አያት ናቸው። ሁለቱም ከናፒር ኤክስፔዲሽን በኋላ አውሮፓ ነው የሄዱት። የእኔ አያቱም ከንቲባ ገብሩ ወደ ስዊስ ሄዱስ፣ እና ከዛ ጊዜ ጀምሮ አንድ ቤተሰብ ማለት ይችላል። እንጂ ማይክ በተፈጥሮ በጣም በጣም ሰው ወዳጅ ነው፣ ኤነርጀቲክ ነው። አንድ ቀን ቡና አብሮ የጠጣው ሰው በአንድ አጋጣሚ እንዲደርስ ቢባል የሶስት ሰዓት መንገድ ሄዱ የመጠየቅ እንትን ያለ ነው። ለመግለጽ አስቸጋሪ ነው ማይክ በስዕል ሙያም ደግሞ በጣም ጎብዝ ሪያሊስቲክ ስለነበር የሚሰራው እንግዲህ ቀደም ብሎ እዛው ቀጥሎበታል። በትምህርት ቤት በነበርንበት ጊዜ እንደው ተማሪዎች መካከል በሚነሳ እንደ አንድ እንደ አለመግባባት ውስጥ አስታራቂ ሆኖ መካከል የሚገባ ነው። ቁም ነገር በቃ ተላብሶት የሰንተር ሰው ነው ማለት የመጨረሻ ጥሩ ሰው ነው፣ እና ብዙ ጊዜ ማጥፋት እንኳን አልፈልግ እሱ ላይ አቶ ብርሃነ ጥሩ አድርገው ገልጾታል። ትብህናው እንደዚህ ነው ማለት እንደ እነዚህ ውስጥ የስነጥበብ ባለሙያው አንተነህና ስለ ስነ ጥበባዊ ስራዎቹ ገፋ አድርገን እነጋገራለን። አቶ ፋሲል እመለሳለሁ። ወይዘሮ ፍቅርተ ወደርሶ ልምጣ። ታላቅ ወንድሞ የቤተሰባችሁም የመጀመሪያ ልጅ መሆኑን ነው የተረዳት። አቶ ሚካኤል እንግዲህ በፍቃድም ይሁን እንደ ታላቅ ወንድም የቤተሰብ ኃላፊነትን ከወላጆች ባላነሰ ኃላፊነት ይወስድ ነበር ከኛ ጋር የነበረውን ግንኙነት ብለዋል። በአንድ አይነት ድምፅ ነው የአቶ ሚካኤልን ሰብእና የገለጻችሁ ሶስታችሁም። ነገር ግን እንደው ትንሽ ገፋ ለማድረግ በህይወት የሌለ ሰው ብዙ ጊዜ መልካም ጠባዩ ጎላም ተደርጎ ይነገራል። አቶ ሚካኤልን ለማያውቁ ሰዎች በእርግጥ የተናገራቸዋቸው ያነሳቸዋቸውን ጠባዮች የሚያሳዩ እንደ ምሳሌ ሊወሰዱ የሚችሉ ከብዙዎቹ ትውስታው እንደው ጎላ ብሎ የሚታየውትን የሚያስታውሷቸው አጋጣሚዎች አሉ ሊያጋሩ የሚችሉት ለአድማጭ እንግዲህ ሚኪ ከድሮም ጀምሮ ሰውም እኩል ለማድረግ ይሞክር ነበር፣ እና ሁል ጊዜ ከዘመድ ከጓደኞች ጋር የሚጣላው ምንድን ነው፣ ሁሉ ሰው እኩል ነው፣ ሁላችንም አንድ ነን፣ አንድ ሰው ሲቸገር ሁላችንም ነው የምንቸገረው የሚል አይነት አስተሳሰብ ነበረው እና አሁን ለምሳሌ ወደ መጨረሻ እንኳን ለገዳዲ መሬት ገዝቶ ቤት ሰራ እዛ ሄዶ ያለው ሰፈርተኛ እየጋበዘ ቤቱ አምጥቶ እያበላ በቃ የአለምን ነገር እያወራ ምንድን ነው የጎደላችሁ እያለ ለዚህ ነውን ችግራቸውን ሁሉ ይነግሩታል። እዛ ይመጣል፣ አሜሪካን ሀገር፣ እነዛን ሰዎች ችግርን ሁሉ አስቦ ምን ብሎ የሚያስፈልጋቸውን እዚህ ገዝቶ ሻንጣ በሻንጣ ተሸክሞ ይሄድና ያመጣላቸዋል። ነግረም የሚላቸው ነበረ እና በቃ ጋሽሚኪ ጋሽሚኪ ሽማግሌም ሆነ ወጣቱም ጋሽሚኪ ነበረ። ከሌላ የበለጠ አስቦላቸው ይደርስላቸው ነበረ እና እንደሱ አይነት ሰው ነው። ድሮም እንዳልኩ ተማሪ ቤት ይሄድና ምሳ የሌለው የተቸገረ ተማሪ ሲያገኝ ይዞ ቤት ይመጣ ነበረ እና ተቸግሯዋል ይልና ይነግራቸዋል። በቃ ማማና አባባን ነዝንዞ ነዝንዞ ያስፈለጋቸውን ሁሉን ያስደርግላቸዋል እና በቃ እንደሱ ነበር የሚያደርግ። ደብተር ሆነ ዩኒፎርም ሆነ ምሳም ሆነ የሚያፉበት ቦታ ሲያጡ መጥቶ በቃ እኛ ጋር ነበር እስከ መጨረሻ። አሁንም እንኳን ያለው የሌለው እዚህ በቃ ሰዎች እዚህ ዘመድ ያጡ ሲሄዱ ፈልጎ ቸገራቸውን ነገር ያመጣል። ቤታቸው የተበላሸ ነገር ሳለ ሄዶ ይሰራላቸዋል። በቃ ከመጀመሪያ እስከ መጨረሻ እንደሱ ነው ምግ አይደለጋችሁራል ልክ ነው። እኔ እንዲሁም የሚክትል ስም አውጥቼለት የአሽከሮች ቼ ጉቬራ ነበርም ታወ በየቤቱ እየሄደ ያሳመጣል። እኛ እና ምንም እንጂ ብዙ ጭቆና አለ በቤት አሽከር ላይ በብዙ ታዳጊ ሀገሮች ሁሉ ያለን ሰዓት ሊሚት የለውም የሚሰሩት ቀኑ እረፍት ብዙ ጊዜ አያገኙም። ቫኬሽን ምናምን የሚባል እሱ ታዲያችን ቀስሞ በቃ በነሱ ኮርነር ውስጥ ነው ያለው። እና ለዚህ ነው ቺ ግቡራ ያልኩት። ያደረጋሉ በጀመሩት ገፋ እናድርግና በምሳሌዎች ማምጣት የሞከርኩ ነው። አቶ ብርሃነ፣ ቀደም ብዬ እንደጠቀስኩት እርሶ በጣም ቀደም ብለው ወደ ዩናይት ስቴትስ ከመጡ ኢትዮጵያውያን ውስጥ አንዱ ነዎት። አቶ ሚካኤልም ቆይቷል። ከሀገር ከወጣ ታሪኩ እንደሚተነትነው በሺህ ዘጠኝ መቶ ሰባዎቹ ነው። ከዚያ በፊትም ብዙ ቦታዎች ነበረ፣ ኮንጎ ኪንሻሳ፣ አሊያን ፍሎሬንስ ነበር። መጨረሻም ስነ ጥበብ ትምህርት ያጠናበት ኒውዮርክ ብሩክሊን፣ ቀደም ብሎ ጀመር እንዳደረጉት የባህል ነገር በተለይም ደግሞ ለኪነ ጥበብ ሰው ልዩ ስፍራ አለውና በኖርባቸውም በርካታ ባህሎችም ሆነ ይዞት በመጣው የባህልና የወግን ነገር በስራውም ጭምር ያዩ የታዘቡትን ቢያጫውቱን እንግዲህ እውነቱን ለመናገር እንዳታናሽ ወንድም ነው ማየን እና በጣም የሚደነቅ ባህሪ ያለው በአንድ በኩል ከቤተሰቡ ከአያቶች ጀምሮ የውጭ ሀገር ኑሮና ባህል ቀመስ ናቸው። ሐኪም ወርቅነ እንዲሁም አማርኛም በደንብ አይናገሩም። አብዬ ጌብም ያባቱ ገብርኤል ቴዎድሮስም በመጠኑ ነው። አክስቶቹ እናቱ ሁሉ ግማሹ በርማ ነው የተወለደው፣ ውጭ ነው ያለው። አንድ ፍሬዝ አለው። ሰለሞን ደሬሳ የሚባለው ወንድ ደራሲ ነበረ፣ ሀይፈኔትድ ኢትዮጵያን ይላል። እዚህ አይነት ት ሁለት ባህል ያያያዙ እና ማይክል ወይም ደግሞ ሚኪ ከዚያ የራቀ አይደለም። በጣም አማርኛም እንኳን በቅቶ የማይናገር ነው፣ ግን በጣም በጣም ፕሮፋውንድ የሆነ እንደ ጥልቅርት ያለው የኢትዮጵያ ቫልዩዝ ያለው ልጅ ነው። ሰው ያከብራል። አሁን ለምሳሌ እኔ አንድ አስር አመት ታላቁ በሆነ ነው ጋሽ አትበለኝ ብዬ ብዙ ሞከር ቋቃተይ ነተውኩት። ጋሽ ብርሃነን እኔ ቤት ከመጣ አንድ ነገር ይዘን እንደሆነ እሱ ሆዙን ይዞ መኪናዬን ያጥባል

ይሄ ቀልድ ይመስላል፣ ግን አይደለም። ዛት ሚኪ ወዩ ይህንን ነው የሚያደርገው። እንደዚህ ያለ ሰው ነው። ሰው ለማገልገል ወደ ኋላ ምንም ጊዜ ባህል ያለው ልጅ ነው። በጣም ደግሞ ፈሪሃ እግዚአብሔር ያደረበት መልካም በቅርቡ ከዚህ ዓለም በሞት የተለየውን የስነ ጥበብ ባለሙያ አቶ ሚካኤል ገብርኤል ቴድሮስን ሕይወትና ስራ ለመዘከር ሶስት እንግዶቼ አቶ ብርሃነ ደሬሳ፣ አቶ ፋሲል ዳዊት ገብሩና ወይዘሮ ፍቅርተ ገብርኤል ቴድሮስ ለሰጣችሁት አስተያየት ይልቁንም ደግሞ አቶ ሚካኤልን በቅርበት እንደምታውቁት በበቂ ያጋራችሁን ይመስለኛል። ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። በጣም እናመሰግናለሁ። አድማጮች ከሶስቱ እንግዶች ጋር ያደረግኩት ቆይታ ሀይ ብቻ አይደለም። ሙሉውን ውይይት በድረገጻችንና በማኅበራዊ ገጾቻችን ላይ እናኖራለን። አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ በአዲስ ዓመት ለዛ ያሰናዳውን ቅንብር ይዞ ቀርቧል። በታሪክ ማስታወሻውም ድፍን ምዕት ዓመት የኋልዮሽ ወስዶ 1916 ዓ ም በኢትዮጵያ የዘመናዊ ትምህርት ጅማሮ ታሪክን ያነሳሳል። ጥሩ ብለሃል መሐሙድ፣ አይረሳም። እንኳን አደረሳችሁ ብዬ ዛሬውን ፕሮግራሜን ልጀምር። ቀደም ሲል አሉላ የ2016 ዓመተ ምሕረትን የሬዲዮ መጽሔት ፕሮግራም የመጀመሪያውን ዛሬ አከናውነዋል። ያውን ደግሞ የኔ ተራ ስለሆነ እቀጥላለሁ። ዛሬ መስከረም 6 2016 ነው። ይሄ 16 የሚለው ዓመት ወደኋላ ሳበኝ። አትለፈኝ ጎብኘኝ አለኝ። መስከረም 6 ነው መነሻዬ። 1916 ደግሞ መቶ ዓመት ወደኋላ ተመልሰህ አንዳንድ ነገር አጫውት ለአድማጮቼ አለኝ። አድማጮቼ እናንተም ባላችሁበት እኔም በቤት የሆኜ እስኪ እንግዲህ ስላለፈው አንድ መቶ ዓመት ታሪክ በመጠኑ እንወያይ። ከዛ ዐሥር ዓመት ቀደም ብሎ ዳግማዊ አጤ ምኒሊክ በ1906 አረፉ። ምኒሊክ ከማረፋቸው ቀደም ብሎ አራት ኪሎ አሁን የሚገኘውን የዳግማዊ ምኒሊክ ዘመናዊ ትምህርት ቤት በ1898 ዓ.ም አቋቋሙ። ትምህርት ቤቱም በእሳቸው ስም ተሰይሞ እነሆ አሁን ከመቶ ዓመት በላይ እያገለገለ ይገኛል። 1916 ዓ ም ደግሞ ኢትዮጵያን ይመሩ የነበሩት ንግሥተ ነገሥታት ዘውዲቱ ምኒሊክ ናቸው። በዚያን ጊዜ የኋላው ቀዳማዊ ኃይለ ሥላሴ አልጋዋራሽ ተፈሪ መኮንን ተብለው የመንግሥቱን ሥራ በውጭም በውስጥም ያካሂዱ ያከናውኑ የነበሩት ተፈሪ መኮንን ነበሩና በ1916 ዓ ም የዳግማዊ ምኒሊክ ትምህርት ቤት እንዳለ እሳቸው ደግሞ ሌላ ዘመናዊ ትምህርት ቤት ለመጨመር ፈልገው ትምህርት ቤቱ በምን ይሠራ? ሕንፃው የትምህርት መሣሪያው እስከየት ይገኛል? ስለዚህ በ1916 ዓ ም አውሮፓን፣ አሜሪካን የትምህርት ቤት ሕንፃ ማሰሪያ ገንዘብ ለማግኘት እንዲሁም የትምህርት መሣሪያ ቁሳቁሶችን አውሮፓ ሄዱ። በዚያን ጊዜ እሳቸው ሲሄዱ ማንም የሰማቸውና አቤቱታቸውን ያዳመጠ የተቀበለ አልነበረም። ቀደም ብሎ የአድዋው ጦርነት 1888 ተካሄዶ ስለነበረ ምዕራባውያን በሙሉ አኩርፈው ስለነበረ በዚያ ምክንያት ሳያገኙ ነው ቀዳማዊ ኃይለ ሥላሴ ከዛ የተመለሱት። በዛው በ1916 ዓ ም ወደ ፈረንሳይ ጎራ ብለው የፈረንሳይ ኦሎምፒክን አይተዋል፣ በዘመኑ የተካሄደውን። ከዛ ከተመለሱ በኋላ በ1948 ዓ ም ኢትዮጵያ የኦሎምፒክ ተሳታፊ መሆን ጀመረች። በ1952 56ና በ1960 ሮም፣ ቶኪዮና ሜክሲኮ ላይ አበበ ቢቂላ ሁለት ጊዜ ማሞ ወልዴ አንድ ጊዜ ለኢትዮጵያና ለአፍሪካ በማራቶን ሦስት የወርቅ ሜዳይ አስገኙ። ያ የ1916 እንቅስቃሴ ነው ይህንን የወለደው። ከአውሮፓና ከአሜሪካ ከተመለሱ በኋላ በራሳቸው ቤት አሁን እንጦጦ አጠቃላይ በሚባለው በተፈሪ መኮንን ትምህርት ቤት የራሳቸውን ቦታና ቤት ልክ እንደ አጤ ምኒሊክ ሰጥተው ዘመናዊ ትምህርት እንዲጀመር አደረጉ። መምህራንም በኋላ ከካናዳ መጥተው እንደነበረ ነው የሚነገረው። ይህን በሚያደርጉበት ጊዜ ተማሪ ማግኘት በጣም ችግር ነበር። ዘመናዊ ትምህርትና ተማር ቢሉት የሚማር አልነበረም። ስለዚህ ንጉሠ ነገሥቱ ለተማሪዎች የኪስ ገንዘብ ሶስት ብር፣ አምስት ብር፣ ስድስት ብር በየወሩ እየሰጡ ተማሪዎች እየመጡ እንዲማሩ ያደርጉ ነበር። በዚህ ጊዜ ግን መሳፍንቱ መኳንንቱ ተቃወሙ። አንደኛ ዘመናዊ ትምህርት ኢትዮጵያ ውስጥ እንዲገባ አይፈልጉም። ሃይማኖት የሚያረክስ ነው፣ ሰውን ደግሞ የበለጠ ዘመናዊ አድርጎ የሚጎዳው ነውና የውጭው ነገር ለእኛ አይጠቅመንም እያሉ ይከላከሏቸው ነበር። ንጉሠ ነገሥቱ ግን ተጋፍተው የተፈሪ መኮንን ትምህርት ቤትን በ1917 ዓ ም ልክ ዘንድሮ አሁን 99 ዓመቱ ነው አቋቋሙ። በየትምህርት ቤቱ ተማሪዎችን ይጎበኛሉ ለገና ለልደት ደግሞ ለተማሪዎች ለጃኬትና ቁምጣ የሚሆን ካኪ ጨርቅ እንዲሁም ሹራብ ከኬክ ጋር የገና ዕለት ለተማሪዎች ስጦታ ይበረከት ነበር ይህን ይህን ሁኔታ ዛሬ ላይ ሆኜ ሳየው ዛሬ ከሞላ ጎደልም ቢሆን የተማሪዎች ዩኒፎርም የጽህፈት መሳሪያ እንዲሁም ደግሞ ከሰባት መቶ ሺህ በላይ ለሚሆኑ ተማሪዎች፣ በጣም ለተቸገሩ የቀን ምገባ የሚደረግ ስለሆነ ኢትዮጵያ ወደፊት እንግዲህ ብርቱ ብርቱ ወጣቶችን እንድታገኝ የሚበጅ ነው። የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ እሰናበታለሁ። በምጪው የራዲዮ መጽሔት